ብልጽግና ፓርቲ የእውቅና የምስክር ወረቀት እንዲሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ወስኗል። ሂደቱ ሕጋዊ ሰውነት ያላቸው ብሔራዊ ድርጅቶች ከግንባርነት ወደ ውህደት የተሸጋገሩበት በመሆኑ የኢህአደግ መብቶችና ግዴታዎች ሁሉ ወደ ብልጽግና ፓርቲ ተሸጋግረዋል ብለዋል የፓርቲው የውጭና የሕዝብ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ዛሬ በተለይ ከቪኦኤ ጋር ባደረጉት ቃለ ምልልስ። የውህደቱን ነገር እስካሁን ያልተቀበለውና ያልተዋህደውም ህወሀት ውሳኔውን እንደገና እንደሚያጤነው ተስፋቸው መሆኑን ገልጸዋል። በተጨማሪም በሚኒስትርነትና በሌሎች የመንግሥት ኃላፊነቶች ላይ ያሉ የህወሀት አባላት ባሉበት ስለመቀጠላቸውም ተጠይቀው ቀጥተኛ ምላሽ አልሰጡም። አቶ አወሉ አብዲን ያነጋገረው እስክንድር ፍሬው ተከታዩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ የብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው መወሰኑን ያስታወቀው በትናንትናው እለት ነው። በዚህም መሰረት ከአራቱ የኢህአዴግ አባል ድርጅቶች ሶስቱ ማለትም አዴፓ፣ ኦዴፓና ደሂድን እንደዚሁም አምስቱ አጋር ድርጅቶች ያደረጉትን ውህደት አጽድቋል። ቦርዱ ፓርቲዎቹ በተናጥል በጠቅላላ ጉባኤያቸው ውሳኔ መሰረት ውህደቱን ለመቀላቀልና ፓርቲያቸውን ለማክሰም የወሰኗቸውን ውሳኔዎች ተመልክቷል። እንደዚሁም ውህደቱን ለመመሰረት ያደረጉት ስምምነት ህጉን ተከትሎ የተፈጸመ መሆኑን አረጋግጧል። በመሆኑም ፓርቲዎቹ ተሰርዘው ብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው ወስኗል ይላል ራሱ ብሔራዊ ምርጫ ቦርድ በፌስቡክ ገጾ ያሰፈረው መረጃ። እናም የኢትዮጵያ ገዢ ፓርቲ በአዲስ ስያሜ ቀጥሏል። ኢህአዴግ ቀርቷል፣ በስፍራው ብልጽግና ተተክቷል። በሚኒስትር ማዕረግ የብልጽግና ፓርቲ የሕዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲን አነጋግሬ ያለው ብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው መወሰኑ የፈጠረውን ስሜት በማብራራት ይጀምራሉ። በመጀመሪያ ለመላው አባላችን እና ደጋፊዎች እንደውም መላው ኢትዮጵያ ሕዝብ እንኳን ደስ አላችሁ። ይሄ በጣም ብዙ ጊዜ ሲጠበቅ የነበረ እና ብዙ ውጣ ውረዶችን ጀምሮ አልፎ የመጣ ፓርቲ ስለሆነ በዚህ አጋጣሚ ምርጫ ቦርድ የቀረበውን መስፈርት አሟልቶ ፎርማሊቲ ሁሉ አሟልተው እውቅና ምዝገባ እና ውቅና እንዲሰጠው መወሰኑ ሁላችንም ደስ ብሎናል። መላ አባላችንና ደጋፊዎቻችን ደስ ብሎናል። እንኳን ደስ አላችሁ ለማለት እወዳለሁ። ሁለተኛው የተፈጠረው ስሜት በጣም ጥሩ ስሜት ነው ማለት ይቻላል። ይሄ በጣም ሲጠበቅ የነበረ ነው። ኢህአዴግ በነበረው ቁመና በነበረው ውስጣዊ አደረጃጀት አሁን ያለውን ለውጥ ይዞ ማሻገር ይችላል የሚል ግምገማ አልነበረም። ይሄ ውህደቱም ከዚህ በፊት ህጋዊ የነበሩ ብሔራዊ ድርጅቶች ህጋዊነታቸውን በራሳቸው ጊዜ አክስሙ ወደዚህ አዲሱ ውህድ ፓርቲ ለመቀላቀል የወሰኑበትና ውሳኔውም በሚመለከተው አካል እውቅና በማግኘቱ ደጋፊዎቹ መላ አባላቱም እንዲሁም መላ ኢትዮጵያ ህዝብም በጣም ከፍተኛ ደስታ ነው የተሰማው። የነበረው ስሜት ከሞላ ጎደል ይሄ ነው። ነገር ግን በተወሰነ መልኩ እዛም እዚህም የሚታዩ የተወሰኑ ይህ ፓርቲ ተጠናክሮ ሪብራንድ ሆኖ ራሱን ለውጦ ውስጡን ለውጦ ለውጡን ለመሻገር የሚያደርገው ጥረት የማይደግፉ የተወሰኑ ሀይሎች አሉ። እነዛም ቢሆኑ በእርግጠኝነት ይሄ ፓርቲ ይህንን ለውጥ ይዞ መሻገር እንደሚችሉ ቀድሞ ነገር ስለሆነ በዚህ ደረጃም እንዳይደርስም በርካታ እንቅፋቶችን ሲያደርጉም ስለነበረ፣ ዞሮ ዞሮ አሁን በመላው አባላችንና ደጋፊዎቻችን እንደውም ህዝባችን ርብርብ በተደረገው ተሳክቷል። እንኳን ደሳላቸው እንኳን ደሳልን ለማለት እፈልጋለሁ። ከዛሬ ጀምሮ አትጠቀሙ ነው ኢህአዴግ የሚለውን ስያሜ ካሁን ጀምሮ አተጠቀሙበት ማለት ነው። ከዛሬ ጀምሮ መጠቀም ለመጠቀም እንችላለን። ቤዚካ የመጨረሻው ምዕራፍ ኢህአዴግ ቀጣው ፓርቲው የሚጠራው ምክር ቤት ጉባኤ የመጨረሻው እንትን ይሆናል። ነገር ግን እስካሁን ባለው ሂደት ህጋዊነቱን ተከትሎ የመጣ ስያሜ ነው። ህጋዊነቱን ተከትሎ የመጣ ጥናት ነው። ህጋዊነቱን ተከትሎ የመ የመጣ ውህደት ስለሆነ የምርጫ ቦርድ የፓርቲዎች ውህደት ሕግና ስነ ስርዓት መሰረት ተከትሎ የተፈጸመ ስለሆነ ከዛሬ ጀምሮ ላለመጠቀም ወይ ለመጠቀም አንገደድም ማለት ነው። ቀጣዩ ብለው የምክር ቤት ስብሰባ ብለውኛል። ሂደቶቹን ንገሩኝ፣ ቀጣዮቹ ሲሉ። ለምሳሌ የማን ምክር ቤት ስብሰባ ነው የሚጠራው? ስንት አባላት ይሳተፉበታል? መቼ ይጠራል? እሱ እሱ ዝርዝር የቀጣው ምክር ቤት ሂደትና አካሄድ፣ ምን ያህል ሰዎች ይሳተፋሉ፣ አጠቃላይ ጉባኤ እንዴት ይሆናል፣ ከዚህ በፊት ኢህአዴግ ጉባኤ የነበራቸው ሁኔታዎች አሉ። አሁን በተለየ ሁኔታ ምን ያህል ሰዎች ይሳተፋሉ የምለው ነገር ገና ዝርዝር የአሰራር ደንቦች እየተዘጋጁ ስለሆነ እሱ በቀጣው ሲያልቅ ለህዝብና ለሚዲያዎች ይፋ የምናደርግ ይሆናል። ግን የብልጽግና ፓርቲ ስብሰባ ነው የሚጠራውን በቀጣይ ጉባኤ ነው ወይስ ምክር ቤት ስብሰባ ነው? ጉባኤ ጉባኤ ነገር ግን ከዛ በፊት ባለው ጊዜ ውስጥ ከዚህ በፊት የነበረው የኢህአዴግ ምክር ቤት ከዚህ በፊት የነበረውን መብትና ግዴታዎቹን ይዞ ነው የተሸጋገረው፣ ይዞ ይሻገራል። ስለዚህ እስከዛ ድረስ ስልጣኑ ያለው መብቶችም ያሉ ግዴታዎችም ያሉበት የኢህአዴግ ምክር ቤት ቀጣዩ የብልጽግና ምክር ቤት ሆኖ ይቀጥላል ማለት ነው። ስንት አባላት አሉት? የብልጽግና ፓርቲ ምክር ቤት በህገደንባችሁ ባስተራራችሁ መሰረት፣ በህገደንባችን መሰረት እያንዳንዱ አራቱ ብሔራዊ ድርጅት አርባ አምስት አርባ አምስት አባላቶች አሉት ሲደመር ደግሞ በተጨማሪ የአጋር ድርጅቶቹ አምስት አምስት ስራ አስፈጻሚዎች በሀዋሳ ጉባኤ በድምጽ እንዲሳተፉ ስለተፈቀደላቸው አምስት ጊዜ አምስት ሀያ አምስት ሌላው በፊት መቶ ሰማኒያ ነበረ ወደ ሁለት መቶ ሀያ አምስት አባላት ይሆናሉ ማለት ነው አሁን እየገለጹልኝ ያሉት እንዳለ የነበረው የኢህአዴግ አደረጃጀት ነው የሚቀጥለው ማለት ነው በብልጽግና ፓርቲ በብልጽግና ያ እንዲውስን ነው አጠቃላይ የድንጋጌው መሪዎቹ በራሱ የነበረው መብቶቹና ግዴታዎቹ እስከ እስከቀጠለው የብልጽግና ፓርቲ ጉባኤ ድረስ እነዚህ ይቀጥላሉ ማለት ነው። መቼ ነው ቀጠለው የብልጽግና ፓርቲ ጉባኤ? እሱ ገና በዝግጅት ላይ ያለ ነው። መቼ እንደሚሆን ከምርጫ በፊት ይሆናል በኋላ ይሆናል፣ ሞስፍራብሊ በቂ ዝግጅት ተደርጎበት የሚከናወን ራሱን የቻለ ትልቅ ስነ ስራ ስለሆነ እሱ ዝግጅት እየተደረገ ነው። አቶ አወሉ እርስውም ጠቅሰውታል። ቀደም የዚህም ፓርቲ የፓርቲዎቹን ውህደት የአዲሱን የብልጽግና ፓርቲ መዋሀድ ወይም መመስረት የሚደግፉ እንዳሉ ሁሉ ያንን የማይደግፉ ወገኖችም አሉ። ከነዚህ መሀል አንዳንዶቹ የሚሰጡት አስተያየት አለ። ህዝቡ የመረጠው ኢህአዴግን ነው። ኢህአዴግ ሆኖ ነው ገዢ ፓርቲ የሆነው። አሁን ብልጽግና ፓርቲ ሆኖ በምን ህጋዊ መሰረት ነው ኢትዮጵያን ሊያስተዳድር የሚችለው የሚሉ አሉ። ለዚህ ላይ ምንድን ነው የሚላሸወት? ከዚህ አንጻር በጣም ጥሩ በመጀመሪያ ይሄ ውህደት የተፈጸመው ከዚህ በፊት ህጋዊ ሰውነት ያላቸው ብሔራዊ ድርጅቶች ህጋዊ ሰውነታቸውን በህጋዊ መንገድ አክስሞ ከግንባርነት ወደ ውህድ ፓርቲ ለመቀላቀል በራሳቸው ምክር ቤት ወስነው ወደዚህ የተቀላቀሉት። ይሄ በራሱ በምርጫ ህጉ ሶሪ በምርጫ ቦርድ ህግ መሰረት የተፈጸመ ነው። ራሱ ይሄ ውህደት ዝም ብሎ አይደለም። አንደኛ ምክር ቤቱ በራሱ አቅጣጫ አስቀምጠዋል። የኢህአዴግ ምክር ቤት ጉባኤ ባለፈው ባለፈው ስብሰባ ወቅት ይሄ በአስቸኳይ ጥናቱ ተካሂዶ ውህደቱ እንዲፈጽም የሚል አቅጣጫ አስቀምጧል። ይህንን አቅጣጫ ደግሞ ኢህአዴግ ምክር ቤት መፍጸም ግዴታ አለበት። አንደኛ። ሁለተኛ፣ እነዚህ ፓርቲዎች ህጋዊ የውህደት ስነስርዓት ተከትሎ ነው የተዋህዱት። ህጋዊ ውህደት ስትዋህድ፣ ህጋዊ የውህደት ስነስርዓት ተከትለ ስትዋህድ፣ እና ከግንባርነት ወደ አገራዊ ፓርቲነት ውህድ ፓርቲ ስትሻገር በፊት የነበሩ መብቶችና ግዴታዎች በሙሉ ወደዚህ ይሸጋግራሉ ተሸጋጋሪ ናቸው። የሚቀርቡ ነገሮች የለም። ኢህአዴግ የሚከሰስ ከሆነ ይከሰሳል። ኢህአዴግ የሚሸለም ከሆነ እዚህ ውስጥ የሚሸለምበት ሁኔታ ይፈጠራል። ኢህአዴግ አገሬ መስተዳደር ኃላፊነት በፊት ኃላፊነትና እና ግዴታዎች የነበሩበት አሁንም በዚህ የውህደት ህግ በምርጫ ቦርድም የፓርቲዎች ውህደት ህግ መሰረት ወደዚህ ተሸጋግሯል። ስለዚህ ህጋዊ አይደለም የሚሉ ወገኖች መነሻቸው ለኔ አይገባኝም። ይሄ ህጋዊ ነው። ህጋዊ አካሄድ ተከትሎ የመጣ ነው። ፖለቲካዊ አካሄዱም በግልጽ አቅጣጫ ተቀምጦ ውሳኔዎችን በትክክል የተፈጸሙበት ከሀገሪቱ ህግና አዋጆችም ተከትሎ የተፈጸመ ውህደት ስለሆነ ብልጽግና ፓርቲ አገር መስተዳደር ህጋዊ ሰውነት ያለው ህጋዊ ግዴታ ያለው ተጠያቂነትም ያለው እንደ ማንኛውም ከዚህ በፊት የነበረው ኢህአዴግ መክሰስ መከሰስም ኃላፊነትም ያለበት ሙሉ ኃላፊነቱ እንዳለ ይዞ የተሸጋገረ ፓርቲ ነው ብለን ነው የምንወስደው። ሶስቱ የቀድሞ የኢህአዴግ አባል ድርጅቶች ብቻና ሌሎች አጋር ፓርቲዎች አምስቱ ተቀላቅለው ነው ብልጽግና ፓርቲ የተመሰረተው። በዚህ ሁኔታ ውስጥ እስከሚቀጥለው ምርጫ ህዋትን ወክለው ወይም የህዋት አባላት የሆኑ ሚኒስትሮች፣ ሌሎችም የስልጣን እርከቶች ላይ እርከኖች ላይ የሚገኙ መንግስት ባለስልጣናት ይቀጥላሉ በያዙት ኃላፊነት። በእርግጠኝነት በእኔም እምነት፣ በፓርቲም እምነት ወስኖ ወደዚህ ይመጣሉ የሚል ሙሉ እምነት ነው ያለን። ባያ ወስኑስ የሚለው ነገር አለመወሰናቸውን ኦፊሻሊ በሚያስታውቁበት ሰዓት እንደ ፓርቲም እንደ መንግስትም የሚወሰን ነገር ይሆናል። አሁን በዛ ደረጃ ተነጋግረን የተቀመጠው አቅጣጫ የለም። ባል ያለው እምነት ግን ይመጣሉ፣ ወስኖ ይመጣሉ የሚል ሙሉ እምነት ነው በእኛ በኩል ያለው። በኢትዮጵያ ካሉት አስር ክልሎች ገዢ ፓርቲዎች እስካሁን የብልጽግና ፓርቲን ያልተቀላቀለው የትግራይ ክልል ገዢ ፓርቲ ህወሓት ብቻ ነው። የሲዳማ ተወካዮችም በውህዱ ፓርቲ ምስረታ መሳተፋቸውን በመግለጻቸው ያልተረጋገጡ መረጃዎች እንደሚያመለክቱት ደግሞ ህወሓት በጉዳዩ ላይ የመጨረሻ ውሳኔ ለማሳለፍ የሚያስችል ስብሰባ በሳምንቱ መጨረሻ ያካሂዳል። ይህንኑ ለማረጋገጥ ያደረግነው ጥረት ለጊዜው አልተሳካም። ጥረታችንን እንቀጥላለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።